ቦሌ አውሮፕላን ማረፊያ ከወትሮ በተለየ ስራ የበዛበት ይመስላል። ከሳውዲ ተመላሾች በተለይ ሴቶች ይበዛሉ። ሻንጣዎቻቸውን እየሸከፉ ተቀባይ ያላቸው ከቤተሰቦቻቸው ጋር እየተሳሳሙና እየተሳሳቁ፣ አብዛኛዎቹ ከክፍለ ሀገር የመጡት ደግሞ ግራ ሲጋቡ ተመልክተናል። ጠጋ ብለን ቃለ ምልልስ ለማድረግና ፎቶግራፎችን ለመውሰድ ያደረግነው ሙከራ በዕለቱ በነበሩ ፖሊሶች አይቻልም በመባላችን አንዱ እዛ የተዋወቅ ነው ተመላሽ አብረ ነው እንድንሄድ ፈቅዶልን፣ 22 በሚገኘው አንድ ፔንሲዮን አረፍ ብሎ የተወሰነ ነገር አጫውቶናል። ዝርአብሩ ሓጎስ ይባላል። ከትግራይ ክልል አጽቢ ወንበርታ ወረዳ ወደ ሳውዲ እንደሄደ ገልጾልናል። በአካባቢው የሥራ ዕድል ስለሌለ ወጣቶችና ቤተሰቦቻቸው ተስፋ የሚያደርጉት ወደ ሳውዲ መሰደድ እንደሆነ አጫውቶናል። በመቀጠልም ብዙሕ ዓመት እውን ጸኒሐ እየ ንሰርሖ ነገር የለ ዝተፈላለዩ ነገራት ነዝሰርሕ። በሳውዲ ለብዙ ዓመታት ቆይቻለሁ። እዛ ያልሰራሁት ነገር የለም። የግመል እረኝነትና የጉልበት ስራዎችን ሰርቻለሁ። ግን ባለፈው የሳውዲ መንግሥት በኃይል ሲያስወጣን ተመልሼ ወደ ትግራይ ሄድኩኝ። በመንግሥት በኩል ብዙ ነገር ቃል ቢገባልንም የተደረገልን ምንም ነገር ስላልነበረ ድጋሚ ለሕይወቴ አደገኛ በሆነ መልኩ ባሕር አቋርጬ ወደ ሳውዲ ተመለስኩ። እኔ ብቻ እንዳልመስልህ አብረውኝ ብዙ ጓደኞችም ተመልሰው እዛው ይገኛሉ። እዚህ ምንም ተስፋ ስላጡ እንደውም አሁን የሳውዲ መንግስት እንዳደረገ ያርገን ብለው ለመመለስ አልተመዘገቡም። እኔ ግን ልጅና ሚስት ስላለኝ እየመረረኝም ቢሆን ተመልሽ አለው ግዴታ ሆኖብኝ ተመልሽ መጥቻለሁ። እዚህም እንደ ከዚህ በፊቱ የሚደረግልን ነገር ስለሌለ ነገሮች ከተረጋጉ በኋላ ለመመለስ ነው የማስበው። ምክንያቱም መዋሸቱ ከአሁኑ ነው የተጀመረው። የአውሮፕላን ትኬት በግማሽ ቀንሰናል ቢኑን፣ ይህ ፍጹም ሐሰት ነው። በሬዲዮና በቴሌቪዥን የሚነገረው የከዚህ በፊት ውሸት ነው እየተደገመ ያለው በመሆኑም፣ የሳውዲ ሁኔታ ትንሽ እስኪያልፍ እዚህ ልቆይ እንጂ በአገሬ ሰርቼ እኖራለሁ የሚል ተስፋ ስለሌለኝ አሁንም ወደ ሆነ አገር መውጣት አይቀርም ወይ ወደ ሳውዲ፣ አሊያም ኳታር፣ የፈለገው ይሁን የአረብ አገር ተመልሼ ልስራ እንደሆነ እንጂ በአገሬ ሰርቼ እለወጣለሁ የሚል ምንም ተስፋ የለኝም። ክሰርሕ እንበይ ዝራብሩህ በሚኖርበት የትግራይ ክልል ለአቅመ አዳም የደረሱ ወጣቶች የሚያርሱት መሬት ይቅርና አግብተው ቤት ለመስራት መሬት ማግኘት ከደሮ ወተት መጠበቅ ሆኖባቸዋል ይላል። በፊቱም ምንም አይነት ተስፋ አይነበብም። መንግሥት እናንተን ለማቋቋም አስፈላጊውን ሁሉ እንደሚያደርግ ይህን የሚያስተባብር አገራዊ ኮሚቴ መቋቋሙን ገልጿል ብዬ ገና ወደ ጥያቄ ስንደረደር ዘረአብሮክ ትንሽ እንደመቆጣት ብሎ ከአፌ ነጥቆ ምንም ንረክቦ ተስፋ ያለ ቀድሚ ከዚ ሕሸት ከዚህ በፊትም እኮ ብለውታል። ውሸት ነው እኮ ብያሃለሁ። የተደረገልን ነገር የለም። አሁን ያቺ ውሸት ነው እየተደገመች ያለችው። የሚደረግልን ነገር አለ ብዬ አላስብም፣ አልገምትም። ልግበረና ነገር ንኤለኮላ ይግምት እየሓስብ ከተመላሾቹ አንዳንዶቹ እፎ የሀገር የገባው ብለው ደስታቸውን ሳያጣጥሙ በአዲስ አበባ ጭሉሌዎች ንብረታቸው እየተዘረፈ እንደሆነም ሰምተናል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም